ተስፋ አለም፣ ዛሬ አንተና የአማርኛው ክፍል ኃላፊ ሉድገር ሻዶ ምስኪ ከዶች ቬሌ አካዳሚ ብለን ከምንጠራው የማስተማሪያና ማሰልጠኛ ተቋም ተማሪዎች፣ አዲስ ገቢ ተማሪዎች ጋር በተዘጋጀ ውይይት ላይ ተካፍላችሁ ነበር። ይኸው ውይይት በመገናኛ ዘዴ ነጻነት ላይ ያተኮረ ነው ይመስለኝ በተለይ ደግሞ በማህበራዊ መገናኛ ዘዴ ነጻነት ላይ በፕሬስ ነጻነት እና የማህበራዊ መገናኛ ብዙኃን ወይም ሶሻል ሚዲያ አጠቃቀም በኢትዮጵያ በሚል ርዕስ የተዘጋጀ ነበረ። ኢትዮጵያ ላይ ያተኮረ ነበር። ኢትዮጵያ ምን ሆነ የተባለ አንደኛ ነች የተባለ ኢትዮጵያ እንግዲህ ያላት ደረጃ አለ። ጋዜጠኞችን ለቃለች፣ ለምሳሌ በቅርብ ነገር ግን ዓለም አቀፍ ተቋማት የሚያወጡት መረጃዎች እንደሚያሳዩት በዛ በውይይቱ ላይም በቀረበ ፕሬዘንቴሽን ላይም እንደተመለከተው ኢትዮጵያ በጣም ነጻነት የሌለባት ሀገር ተብላ ነው የምትቀመጠው። እነ ፍሪደም ሃውስን እና ሌሎቹም ትልልቅ ተቋማት የሚያወጧቸው መግለጫዎች የሚያሳዩት እንደዛ ብሎ ነው። እሱም ቀርቦ ነበረ አንዱ ፍሪደም ሃውስ ሪፖርት ላይ ነው 155ኛ ተቀምጣለች ተብሎ እሱን ነበረ። ስለ ኢትዮጵያ አጠቃላይ ነገሮች እንዴት ነው አሁን ያለችበት ደረጃ ምን ይመስላል፣ ስለ የጸረ ሽብር ህጉ በኢትዮጵያ ያለው ነባራዊ የሶሻል ሚዲያ አጠቃቀም ምን ይመስላል፣ እነዚህን የመሳሰሉት ነገሮች በመነሻነት ከተነሳ በኋላ የጥያቄና መልስ ጊዜ ነበር። አብዛኛውን ጊዜ የወሰደው የጥያቄና መልሱ ጊዜ ውይይት ነበር። የት አካባቢ ወይም የየት ሀገር ተማሪዎች ናቸው? ምናልባት ልክ እንደ ኢትዮጵያ በዓለም አቀፍ መገናኛ ዘዴዎችና ለመገናኛ ዘዴዎች በሚቆረቆሩ ድርጅቶች የፕሬስ ነጻነት ይደፈለቅባቸዋል የሚባሉ ወይም የሶስተኛው ዓለም ሀገራት የሚባሉ ተማሪዎችም እንዳሉ ስለማቅ ነው ይህን ምጠይቀ ያ የአፍሪካ ሀገራት ተማሪዎች አሉበት። የኬንያ፣ የደቡብ አፍሪካ፣ የናይጄሪያ ተማሪዎች አሉ። እነዚህ በፕሬስ ነጻነት አይታሙ አይታሙም፣ ግን የሚታሙቱ እነ ሶሪያ እነ ግብፅ፣ እነ ዩክሬን፣ ጆርጂያ እንደዚህ ሀገራት ተማሪዎች ነበሩ። የሀገራቸውን ተሞክሮ ከኢትዮጵያ ጋር እያነጻጸሩ ጥያቄና መልሱ ላይ ውይይት ሲያደርጉ ነበረ። ምን አሉ? እንግዲህ ይበልጥ ከነሱ እነሱ በድሮ ጊዜ ነው። አሁን አንዳንዶቹ ሀገሮች ላይ ስለ ጃሚንግ ወይም ለምሳሌ በድምጽ በሬዲዮ መታፈን፣ በድምጽ ማፈን የሚባለው ነገር በድሮ ታሪካቸው የሚያውቁት ናቸው። በተለይ ምስራቅ አውሮፓ ድሮ ይደረግ ነበረ። አሁን የለም ስለዚህ እንግዳ ነው የሆነባቸው። አሁን ኢትዮጵያ ውስጥ አሁንም እንደዚህ አይነት ነገር አለ ዶች በለ አሁን የአማርኛው ስርጭት ክፍል ይሄ ችግር ያጋጥመዋል ተብሎ ሲነገር አስደንቋቸዋል፣ ገርሟቸዋል። ግን ሌሎቹ ያነሱት ለምሳሌ የኒኳራጓ ተማሪ ያነሳችው አንድ ነጥብ ምንድን ነበረ? የሶሻል ሚዲያ ወይም ማህበራዊ ሚዲያ እነሱ ሀገርም ትልቅ እንደዚህ መወዛገቢያ እንደሆነ ልክ እንደ ኢትዮጵያ ሁሉ በተለይ ይሄ ፌክ ኒውስ የሚባለው ምንጫቸው ያልተረጋገጠ መረጃዎች ይወጡና ከዛ የሚመጣ ትልቅ ችግር ይኖራል። በመንግስትም ሳይድ ይህንን የሚያደርጓሉ፣ በተቃዋሚም ወገን ይህን የሚያደርጓሉ፣ ሆም ብለው ነገሮችን ለማዛባት የሚያደርጓሉ። እና ይህንን ለመቆጣጠር በእናንተ በኩል ምንድን ነው የሚደረገው ተብለው ይጠየቋሉ። አሁን የደቡብ አፍሪካውን ተማሪ ስትመለከት ከአፓርታይድ በኋላ እነሱ የገቡበትን የፕሬስ ነፃነት አውድ ያነሳና ኢትዮጵያ ምን ያህል ጊዜ ወስድበታል የኢትዮጵያ መንግስት ነጻ የሆነ ሚዲያ ወይም ፕሬስን ለመመስረት ለምንድን ይህን ያህል ጊዜ የወሰደበት ሲል ጠይቋል። ናይጄሪያው ተማሪ ደግሞ ኢትዮጵያ በቅኝ አለመገዛቷን ሁሉ ወደ ኋላ ተመልሶ ነው አስታውሶ እንዴት ነው የራሳቸው የሆነ ትልቅ ሚዲያ የሌላችሁ እኛ እኳ አሁን ከእናንተ በኋላ የመጣን አገር ነን እና እንዴት እንደዚህ ሊፈጠር ቻለ የሚሉ ኢንትረስቲንግ ጥያቄዎች ነበሩ። ኢትዮጵያ ብዙ ነገር መጀመሪያ ትጀምርና በአሁን መጨረሻ ላይ መሆኗን አላወቁም ማለት ነው። አሁን ነገር ከመጀመሪያዎቹ ትሰለፋለች። ሚዲያው ነጻ አልወጣም። ሚዲያው ነጻ አለመውጣትን ብቻ ሳይሆን አፋኝ ሕጎች የሚባሉት ለምሳሌ ልክ እንደ ጸረ ሽብር ሕጉ በጋዜጠኞች ላይ የሚያሳድረውን ተጽዕኖ ጋዜጠኞች በርካታ ጋዜጠኞች እንደሚታሰሩ በዛ ምክንያት ሲሰሙ እሱም አንድ መወያያ ነበረ። ተማሪዎች ናቸው። ተማሪዎች በመሆናቸውም ወጣቶች ናቸው። ከወጣትነታቸው በተጨማሪ ደግሞ ስለ መገናኛ ዘዴ ለመማርና መገናኛ ዘዴ ውስጥ ለመስራት እንግዲህ የነገ ጋዜጠኞች ናቸው ማለት ነው። አዎ፣ ግን በጣም የሚያስደነግጥ ነገር ነው የሰሙት። ያው ከኢትዮጵያ መቼም ወደ ጋዜጠኝነት ለመግባት የሚያጓጓ ሳይሆን ሌላውንም ሳይድ ብዙ መስዋዕትነት የሚከፈልበት ብዙ ችግር ያለበት በቀላሉ መረጃ ማታገኝበት እና ደግሞ አሁን ሶሻል ሚዲያ አጠቃቀም በኢትዮጵያ ነበር አንደኛው ርዕሱ። አይደለም የነበረው አሁን እሱ ላይ ኢንተርኔት በየጊዜው ይዘጋል ሲባል በጣም ነው ይገርማቸዋል፣ ወጣቶች ናቸው እና እሱም አንድ አንድ አንድ ነጥብ ነበር። ከኢትዮጵያ የለም፣ በዚህ አመት ከኢትዮጵያ የለም። እንግዲህ አቅራቢያችን አለ ብንል ናይጄሪያ አዎ ኬንያ፣ የኬንያ ተማሪ ተማሪዎች አይቻለው፣ ናይጄሪያ ና ደቡብ አፍሪካ ከአፍሪካ አለ። በጣም አመሰግናለሁ ተስፋዬ። እኔም በጣም አመሰግናለሁ።